rupanya Jerman ጀርመን ዳግም የተዋሃደችበት 27ኛ ዓመት ዛሬ ተከብሯል። ጀርመንን ለሁለት የከፈለው ግንብ በጎርጎሮሳዊው ሐምሌ 1961 ነበረ የተገነባው። ምስራቅ ጀርመን፣ የጀርመን ዴሞክራሲያዊ ሪፐብሊክ ምዕራብ ጀርመን ደግሞ የጀርመን ፌዴራል ሪፐብሊክ ሆነው ተነጣጥለው የቆዩት ለ28 ዓመታት ነው። በጎርጎሮሳውያኑ ጥቅምት 3 1990 ደግሞ ውህደቱ እውን ሆነ። ላልተጠበቀው ውህደት መፋጠን በጎርጎሮሳዊው ህዳር 1989 ሁለቱን አገሮች ለያይቶ የቆየው ግንብ መፍረሱ ትልቅ አስተዋጽኦ አድርጓል። ዶክተር ጸጋዬ የደግነህ ግንቡ ከመፍረሱ ከአንድ ዓመት በፊት ነበረ የነጻ ትምህርት ዕድል አግኝተው ምስራቅ ጀርመን የመጡት የጀርመንኛ ቋንቋና ከትምህርታቸው የተወሰነውን እስቪካው በተባለችው የምስራቅ ጀርመን ከተማ ከተከታተሉ በኋላ ለቀጣይ ትምህርት ምዕራብ ጀርመን በርሊን ሄደው እዚያው በርሊን የተማሩና የሚሰሩ የምጣኔ ሀብት ምሁር ናቸው። የግንቡን መፍረስ ቅጽበታዊ ይሉታል። ይሁናል ተብሎ ያልተሰላ መላምት ስለነበር ይደባለቃሉ። ግንቡ ይፈርሳል በጭራሽ ማንም ያሰበው ነገር አልነበረም። በተለይ ቅጽበቱ በጣም ከፍተኛ ስለነበር ማመን የሚከብድ ነገር ነበር። በወቅቱ የምስራቅና ምዕራብ ጀርመን የኑሮ ደረጃ ልዩነት የሰፋ እንደነበረ የሚናገሩት ዶክተር ጸጋዬ ያኔ ኢትዮጵያ የነበሩ ሸቀጦች እንኳን ምስራቅ ጀርመን ውስጥ ብርቅ እንደነበሩ ያስታውሳሉ። በዛን ጊዜ እኛ ኢትዮጵያ እንኳን ኮካ ኮላ፣ ፋንታ ጠጥተን የመጣኑ ሰዎች ምስራቅ ጀርመን የዛን ጊዜ እኛ ኮካ ኮላ ጠጥተናል እንኳን ስንል የማያምኑበት ጊዜ ነበር። ወይም የምስራቅ ጀርመን የራሳቸው ኮካ ኮላ አላቸው፣ ግን እኛ የምናውቀው የኮካ ኮላ፣ ፋንታ፣ ሚሪንዳ፣ ስፕራይት የሚባለው ነገር የለም እና እንደ ብርቅ ነበር የሚታየው እና እኛ እንኳን ከኢትዮጵያ እዛ አለ እዛ እንደዚያ ነገሮች አሉ ቴፕሪኮርደሮች አሉ እንደዚህ አላ አደለ እንዴ የዌስት እቃዎችን አይተን ነው የመጣን እንኳን በምንልበት ሰዓት እኔ እንግዲህ በግሌ ያጋጠሚን ነው። የማያምኑበት ጊዜ ሁሉ ነበረ። እንደዚህ አይነት ነገር ያየንም አይመስላቸውም እና ከዛ ከምዕራብ ሰው ቴፕ ሪኮርደር ይዞ ሲመጣ ወይም የተለያዩ ነገሮች እንደ ልዩ እንደ ብርቅ ነገር ነበረ እዛ የሚታየው። የበርሊን ወኪላችን ይልማ ኃይለ ሚካኤል ጀርመን ሲኖር 47 ዓመት ሊጠጋው ነው። ጀርመንን ለሁለት የገመሰው ግንብ ያለ 20 ዓመታት ከተዋህዱም በኋላ ላለፉት 27 ዓመታት መጀመሪያ በመጣበት በምዕራብ በርሊን ነው የኖረውና አሁንም የሚኖረው። በወጣትነቱ ለትምህርት ምዕራብ በርሊን መጥቶ ኑሮውን እዚሁ ያደረገው ይልማ በሁለቱ ሀገራት አስተዳደር ውስጥም የነበረው ልዩነት እጅግ ሰፊ ነበረ ይላል። አንደኛው ህብረተሰብ የምዕራቡ ዓለም በነጻ የሚኖርበት መናገር፣ ሀሳብ፣ ማሰራጨት፣ መጽሐፍ፣ መደራጀት፣ የፈለጉትንም ደግሞ ማድረግ የሚቻልበት የምዕራቡ የዲሞክራቲክ ስርዓት ነው። የምስራቅ ጀርመኑ አንድ ፓርቲ፣ አንድ አገዛዝ፣ እኔ እንዴት እንደምትኖሩ፣ ምን እንደምትፈልጉ አቁል አውቃለሁ ይህንንም ተከተሉ ብሎ በጉልበት በኃይል እና ደግሞ በጠመንጃም የሚገዛበት ስርዓትና ደንብ ነበር። አቶ ስዩም ሙሉጌታ ጀርመን ሲኖሩ ሰላሳ ሰባት ዓመታት ተቆጥረዋል። ግንቡ ሳይፈርስ ምዕራብ በርሊን የነበሩት አቶ ስዩም ምስራቅ በርሊንም ይሄዱ ነበረ። ያኔ የውጭ ዜጎች ጥላቻ እምብዛም ነበረ ይላሉ። በርሊን ግንቡ እስካለ ድረስ ከምዕራብ ብዙ ድጎማ ይገኝልን ስለነበረ ስምንት ፐርሰንት ከደሞዛችን በላይ እናገኝ ስለነበረ ለእኛ ጥሩ ነበር። የተመቸ ጊዜ ነበር። ምስራቁ ማቴሪያል ያነሰ ነው ያለው። ነገር ግን የዛን ያህል ሰው ደግሞ በጣም ሶሊዳሪቲ የሚያሳይ በጥቁሮችም ላይ በዚያን ጊዜ እዛ ስንሄድ እስከዚህ ብዙም ጥላቻ እናይም ነበር። ምስራቅ ጀርመን እስከዚህ አይታይም ነበር። ውህደቱ የጀርመን ኢኮኖሚ ከአውሮጳ የአንደኝነቱን ደረጃ እንዲይዝ አስተዋጽኦ አድርጓል። በአንጻሩ ከ27 ዓመታት በኋላም ዛሬ በቀድሞዋ የምስራቅ ጀርመን ግዛቶች የተለያዩ ማህበራዊ ችግሮች መፍትሄ አላገኙም። በምስራቅ ጀርመን የሚፈለገውን እድገት በተጠበቀው መጠንና ጊዜ ማምጣት ባለመቻሉ ስራ አጥነት አብይ ችግር ነው። ይህና ሌሎችም የማህበራዊ ፍትህ ጉድለቶች ብዙዎች ከምስራቁ ክፍል ወደ ምዕራብ እንዲፈልሱ አድርጓል። በዚህ ሰበብ አንዳንድ ከተሞች ወጣት አልባ እስከመሆን መድረሳቸውን ዶክተር ጸጋዬ ይናገራሉ። ከውህደቱ በኋላ ሁለት ትሪሊየን ዩሮ ነው ወደ ምስራቅ ጀርመንን ለመገንባት የፈሰሰው። እስካሁን ድረስ ምስራቅ ጀርመንን መደጎም በሚል ከደሞዛችን እየተቆረጠ ይሄዳል። ያም ሆኖ ይህ ግን እስካሁን ድረስ በምናይበት ሰዓት የምስራቁ ጀርመን ከምዕራቡ ጀርመን የምርታማነት ጣራ እኩል ሊመጣ አልቻለም። ከፍተኛ የሆነ ብቃት ያላቸው ሰዎች የተማሩ ባለሙያዎች ከምስራቅ ወደ ምዕራብ ነው የሚጎርፉት። ወጣቱ መስራት የሚችለው መገንባት የሚችለው ለቆ ወደ ከተማዎች ወይም ወደ ምዕራቡ ነው የሚሄደው እና ትንንሽ ቦታዎች ላይ እዛ ላይ ችግሮች አሉ። እና ይሄ ነው እንግዲህ ለእንደዚህ አይነት አመለካከት እየተረሳን መጣን እኛ ጀርመኖች ይህንን አገር ገንብተን እኛን የሚያስታውሰን ጠፋ በሚሉበት ሰዓት ነው እንግዲህ አሁን እነዚህ ይህንን የዘረኝነት አመለካከት ይዘው ለመጡ ሰዎች እንግዲህ ደንበኛ እንዴት ነው አጋጣሚ ሊሆንላቸው የቻለው። ከዛ እንግዲህ ወደ አንድ ነጥብ አምስት ሚሊዮን በላይ ስደተኞች መጡ። ከመምጣታቸው በፊት አስቀድሞም እንግዲህ ጀርመኖችን ከእስልምና ሃይማኖት ማዳን ጀርመንን ማዳን አለብን በሚል እንዲያውም እንቅስቃሴ የተጀመረበት ጊዜ ነበር፣ ፒጊዳ የሚባል እዛው ዛክሰን ውስጥ ነው የተጀመረው። ይሄ ነገር የተፈጠረው በተለይም እንዴት ነው የጸጥታና የደህንነት ጉዳይ እጅግ የሚያሳስብ ደረጃ ደርሷል ተብሎ የተነገረበት ሁኔታ ነው እንግዲህ እንደዚያ ነገሮችን ያመጣው። በአሁኑ ጊዜ በጡረታ ላይ የሚገኙት የምጣኔ ሀብት ምሁሩ አቶ ስዩም ቀድሞ ያን ያህል የነበረው የውጭ ዜጎች ጥላቻ ከውህደቱ በኋላ ተባብሷል ይላሉ። ሲዋዱ ብዙ ነገር ተለዋወጠ። የሰው ሜንታሊቲ ተለወጠ። አሁን ዛሬ ነጻ ምን የፈለግነውን እናድርግ ማለት ጀመሩ እና በዛም ብዙን በተለይ የውጭ ሰው ጥላቻ በግልጽ መታየት ጀመረ። ምስራቁን በተለይ፣ ምዕራቡም ያንገራግር ነበር ግን ምዕራቡ ትንሽ ከውጭ ሰው ጋር ስለለመደ እስከዚህ አልነበረም። ምዕራቡም ቢሆን ያኔ ጀምር በተ በሁለት በተከፈለበት ጊዜ ለእኩልነት ለመሰባሰብ ሲል አምቆ የነበረውን ሁሉ ጥላቻ ዛሬ ወደ ውጭ ያወጣ ነው የሚመስለኝ እንጂ ፖቴንሻሊ ምዕራብም ውስጥ ይሄ ጥላቻ ድሮም የነበረ ነው ብዬ ነው የምገምተው። ዶክተር ጸጋይም ዘረኝነት ከውህደቱ በኋላ በምስራቁ ክፍል እየተባባሰው እነርሱን መጠቀሚያ ባደረጉ ኃይሎች አማካኝነት መሆኑን ይናገራሉ። ዘረኝነት እኮ ስንል የተለቀቀ ዘረኝነት አለ፣ የተገደበ ዘረኝነት አለ፣ በአእምሮ ውስጥ የሚቀመጥ ብቻ ዘረኝነት አለ። እና በእርግጥ እኔ እስከማውቀው ድረስ እንደዚህ ወጡ ጩኸው የውጭ ዜጎች ይውጡልን የሚሉ ወይም መንገድ ላይ ጠብቀው የሚደበድቡ ወይም ተመሳሳይ ልብሶችን ለብሰው ራሳቸውን ተላጅተው እስኪ ኔድሱ ነው የሚያስፈራሩን አልነበሩም፣ ወይም የናዚን አርማ በየቦታው የሚቀቡ ምናምን አልነበሩም። የዛን ጊዜ ከተዋዱ በኋላ ነው በትንሽ ጊዜ ውስጥ ይሄ ፈንቅሎ የመጣው በተለይም ከምዕራብ ያሉት ይሄ ዘረኛነትን ያማከሉ ድርጅቶችና ፓርቲዎች የራሳቸውን መልእክት ይዘው የሚሄዱ ሰዎች ወደዛ በመላክ የምስራቅ የነበሩትን ሰዎች በማማለል እና በማታለል በማነሳሳት ከፍተኛ የሆነ እዛ አካባቢ የእነሱን ቤዝ መፍጠር የቻሉት አሁን እንደ ዛክሰን የሚባለው አካባቢ በምናይበት ሰዓት። ማለትኛ ይሄ አሁን ስፒከ ብላው ይባል የነበረበት ቦታ ማለት ነው። አሁን እኔ ወደዛ ሄደ ብባል እኔ ደስ ብሎኝም ሄድ አይመስለኝም እና እዛ አካባቢ ነው እንግዲህ አሁንም በቅርቡ በተደረገው ምርጫ እንግዲህ ሀያ ስድስት ፐርሰንቱ የምስራቅ ጀርመን ነዋሪ ይሄ አማራጭ ለጀርመን የሚል ፓርቲ ኤኤፍዲ የሚባለውን የመረጡት ከአንድ ሳምንት በፊት በተካሄደው የጀርመን አጠቃላይ ምርጫ ከሁለተኛው የዓለም ጦርነት ወዲህ ለመጀመሪያ ጊዜ ቀኝ ጽንፈኛ ፓርቲ የጀርመን ምክር ቤት ለመግባት የሚያስችል ድምፅ ማግኘቱ ብዙዎችን አሳስበዋል። ይህ ከሚያሳስባቸው አንዱ ዶክተር ጸጋይ ናቸው። ፓርላማ ውስጥ የገቡትን ሰዎች በማይበት ሰዓት ያሳስበኛል። በተለይም እንዴት ነው ከገቡት መካከል አንዱ ኔገር የሚለው ቃል ለአፍሪካውያን ትክክለኛ መግለጫ ነው ብሎ የሚናገር ወይም የሆሎኮስት የደረሰውን እልቂት ጭፍጫፋ አቅልለው የሚያዩ ሰዎች ያሉበት፣ ጀርመን በባዕዳን እጅ ታስራ የቆየች ሀገር ነች ብለው ያንን የሚያዩ ወይም ጀርመኖች ለጀርመን የሚል የቀኝ አመለካከት ያላቸው ወይም እንዴት ነው በሁለተኛ ዓለም ጦርነት የጀርመን ወታደሮች የነበሩት የናዚ ወታደሮች መከብርና መታሰብ ይገባቸዋል ሁሉ የሚሉ አይነት ሰዎች ናቸው እዛ ውስጥ የገቡት እና ይሄ አይነት አመለካከት ምንድን ነው ሊፈጥር የሚችለው? ይሄ የቀኝ አክራሪነት፣ የዘረኝነት፣ የአዲስ ናዚነት ስሜት ላላቸው ማረጋገጫ በተለይም ደግሞ እንዴት ነው የሚያበረታታቸው እና ለሌላ ሁኔታዎች መንገድ የሚከፍትላቸው ይሆናል። እኛም በምንኖርበት አካባቢ በስራችን ኖርማሉም ሰው የምናቆም ሰውም ላይ የመንፈስና የአስተሳሰብ ጫና ሊያደርሱበት ይችላሉ ብዬ ነው የማስበው። አቶ ስዩም እንደሚሉት አሁን በጀርመን ዘረኝነት እንደገና ቢያቆጠቁጥም አይዘልቅም። ከዚህ ቀደም የተለያዩ የቀኝ ፓርቲዎች ለተወሰነ ጊዜ የክልል አገር እንደሚባለው በሀገራችን አጠራር ክልል መንግስታት የሚባሉት ሁሉ ተመርጠው ወዲያው ነው ጠ የጠፉት ወይ እንደ ጠዋት ቤዛ ነው የሆኑት። እነዚህም ግፋ ብል ይህንኛውን ጊዜ ጨምሩ ነው ቢቀጥሉ ነው እንጂ ከዛ ወደሚቀጥለው ሊያልፉ የሚችሉበት ሁኔታ የለም። ምክንያቱም የተጨባጭ ነገሮች ማቅረብ ይኖሩባቸዋል። በምርጫ ለዚህ ለመረጣቸው ሰው ተጨባጭ ነገር በደሞዙ በተለያየ ሁኔታ ሊያቀርቡለት የሚችሉበት ምንም ምክንያት የለም። የጀርመን ስርዓቱ የቆየና የጠነከረ ስለሆነ እና እነዚህ ትልልቅ ፓርቲዎች ደግሞ በአሰራር ዘዴ ይሄ አይሆንም ይሄ አይሆንም በሚል የተለያየ መዋከቢያ መተል ስላላቸው በቀላሉ የወተወሰን ህግስ ሊያስፈጽሙ እና ስራ ላይ ሊያውሉ የሚችሉበት አቅም የላቸው። በጀርመን ውህደት ላይ ያተኮረው የዛሬው አውሮፓና ጀርመን ዝግጅታችን በዚሁ አበቃ። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።